ባሳለፍነው ሳምንት የኢትዮጵያ አትሌቲክስ ፌዴሬሽን ሁለት የማራቶን ሯጮች ስቴሮይድ የተሰኘው ኃይል ሰጪ ንጥረ ነገር መጠቀማቸው በምርመራ ተረጋግጧል በሚል ለአራት ዓመት ከሩጫ መታገዳቸውን በሰጠው መግለጫ አስታውቋል። እንደ መግለጫው ከሆነም ጣይሞ ሹምዬ የተባለችው አትሌት ባለፈው መስከረም በተደረገባት ምርመራ ናድሮስትሮኔ የተሰኘውን ንጥረ ነገር መውሰዷ ስረጋገጥ ሌላኛው አትሌት ስንታየው መርጋ ደግሞ በታይሳስ ወር ውስጥ በተደረገው ምርመራ 19 ኖራንድሮስ ቴኔዲዮን የተሰኘውን ንጥረ ነገር መውሰዱ ታውቋል። ለሁለቱም የተሰጠው የአራት ዓመት እገዳም ከጥር ወር ጀምሮ እንዲጸናም መግለጫው ያሳያል። የኃይል ሰጪ ንጥረ ነገሮችን ተጠቅመዋል ተብሎ ምርመራ ሲካሄድባቸው የነበረ ሰባት አትሌቶች ቢሆኑም ሁለት ላይ ብቻ እንዴት የእግድ ቅጣቱ ልወሰን ቻለ በሚል በኢትዮጵያ አትሌቲክስ ፌዴሬሽን የሕዝብ ግንኙነት ከፍተኛ ባለሙያ የሆኑት አቶ ስለሺ ብስራት ጠየቅናቸው። ቀደም ሲል ወደ ሰባት የሚሆኑ አትሌቶች በዚህ በዶፒንግ ጉዳይ ምርመራ ሲካሄድባቸው ቆይተዋል። ከነሱ መካከል አንደኛዋ ነፃነት አለማየሁ የምትባል ከአሁን በፊት የምርመራ ውጤቷ ነፃ መሆኗን የሚያሳይ ሆኖ ከዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር የፀረ አበረታች መድኃኒቶች ዲፓርትመንት በደረሰን መረጃ መሰረት አትሌቷ ነፃ መሆኗን ይፋ አድርገናል። ከዛ ቀጥሎ ስድስት አትሌቶች ነበሩ። እነዛ ስድስት አትሌቶች በምርመራ ሂደት ላይ ነበሩ። የነሱ ምርመራ በሂደት ላይ በነበረበት በሰሞኑ ሁኔታ ሁለት አትሌቶች አትሌት ጣሞ ሹምዬ እና አትሌት ስንታየው መርጋ የተባሉ ሁለት አትሌቶች የምርመራ ውጤት ደርሶን በምርመራ ውጤቱ መሰረት የኢትዮጵያ አትሌቲክስ ፌዴሬሽን አትሌቶቹ የተጠቀሙት አበረታች መድኃኒት አራት ዓመት እና ከዛ በላይ ሊያስቀጣ የሚችል ሆኖ አግኝቶታል። በዛ መሰረት ፌዴሬሽኑ በእነዚህ አትሌቶች ላይ የአራት ዓመት እገዳ ወስዷል። የሌሎቹ የአራት አትሌቶች ጉዳይ ደግሞ ይቀጥላል፣ በሂደት ላይ ነው ያለው ይህ እርምጃ በአገሪቱ የአትሌቲክስ ድባብ ውስጥ ምን አይነት ተጽዕኖ አሳርፈዋል ለምለው የስፖርት ጋዜጠኛው ምዝጋናው ታደሰ እንዲህ ይላል። ማንኛውም በቃ በኢትዮጵያ ስም ትመዘግበት ብትሮ ያው ሀገሪቷ ተወቃሽ ነው የምትሆነው። አሁን በእነሱ ምክንያትም ነው የዓለም አቀፍ አትሌቲክስ ፌዴሬሽን ኢትዮጵያን ለመቅጣት ተዘጋጅቶ የነበረው እና ከዛ አንጻር እንደ ሀገር ስታስበው ሾክት ትሆናለህ። በአትሌቶች ሞራል ላይ የሚያሳድረው ትልቅ ተጽዕኖ አለ። እያንዳንዱ አመጋገባቸው ሁሉ በድንጋጤም አለባቸው። አሁን ስናወራቸው ምናም በፊት እንደፈለጉ ይበላሉ፣ ይጠጣሉ፣ ምናም ነገር ውጭ ሞተው ይዝናናሉ፣ ምናም ነገር እና አሁን ግን ያን ነገር ሁሉ መረግትተዋል እና በበሉና በጠጡ ቁጥር የመጠራጠር ነገር ይገኝብኝ ይሆን የሚል ነገር አለ። እሱ ጭንቀት አለ። ከዛ በተረፈ ደግሞ አሰልጣኝ ጃማ ማደን መያዝ ምናምን ነገር ምክንያቱም በርካታ ኢትዮጵያኖችን ስለሚያሰለጥን ገንዘብ ዲባባን ጨምሮ ብዙዎቹ ጭንቀት ላይ ናቸው ያሉት። የኢትዮጵያ አትሌቲክስ ፌዴሬሽን በብራዚል የሚካሄደው የሪዮ 2016 ኦሎምፒክ ላይ ለማሳተፍ ከ35 የማያንሱ አትሌቶችን በተለያዩ የስፖርት አይነቶች ለማሳተፍ ዝግጅቱን እንዳጠናቀቀ የሚናገሩት አቶ ስለሺ ከኃይል ሰጪ ንጥረ ነገሮች ጋር በተገናኘ ፌዴሬሽኑ ቀደም ብሎ የግንዛቤ ማስጨበጫ ስራ እንደሰራና ከስነ ልቦና ጋር በተያያዘ አትሌቶቹ ምንም አይነት ችግር እንደሌለባቸው አብራርቷል። ይሁን እንጂ አሁን የተወሰደውን እርምጃ አስመልክቶ ጋዜጠኛው ምስጋናው አንዳንድ አትሌቶችን አነጋግሮ ያገኘውን ምላሽ እንዲህ ይናገራል። ሁለት አይነት ሀሳብ ነው። እኔ አግኝቼ ሳወራቸው የሚነግሩኝ ነገር ምንድን ነው? ግማሾቹ በቃ በተወሰነ መልኩ ተጽዕኖ ያሳርፍብናል፣ ዓለም በሙሉ እኛ ላይ ትኩረቱን ያሳርፋል፣ ይሄ ነገር ውጤታችን ላይ ተጽዕኖ ሊያሳድር ይችላል የሚል ግምት አላቸው። ግማሾቹ ግን ምንድን ነው፣ እልህ ነው የተያያዙት። ምክንያቱም ሪዮ ላይ ከመቼውም ጊዜ በተለየ ሁኔታ በጣም ከባድ ዶፒንግ ምርመራ እንደሚደረግ አስታውቋል የዓለም ኦሎምፒክ ኮሚቴ እና አሸንፈን በችሎታችን እንጂ በአበረታችን እጥረ ኃይል እንዳላሸነፍን ለዓለም ሕዝብ ማሳየት እንፈልጋለን የሚል አቋም ያላቸው አትሌቶች አሉ ውስጥ የተጋቡ በዚህ ጉዳይ ላይ በድረገጻችን ላይ አስተያየታቸውን ከሰጡ መካከል ከባህር ላይ ውሃ አንድ መጭለፍ ያህል ነው የሚሉ የመኖራቸውን ያህል እንዲያውም ስንዴውን ከእንክርዳዱ መለየቱ ራሱ መልካም ነው ያሉም አልጠፉ። ሌሎች ደግሞ ይህ እስካሁን የነበረንን መልካም ስም በመጠኑም ቢሆን ያጎድፈዋል ብለዋል።